ሼህ አብዱራህማን ሓጂ ከቢር በአውስትሬሊያ የኢትዮጵያውያን እስልምና እምነት ተከታዮች መሪ፣ ወርሃ ረመዳን ገብቷላሁን የእስልምና እምነት ተከታዮች የረመዳን ጾምን የሚጾሙት ለምንድን ነው? ብስሚላህ ረህማን ራሒም እንግዲህ አላሁ ስብሓነሁ ወተዓላ በቁርአን እንደነገረን ያአዩሃ ለዚነ አመኑ፣ እናንተ ያመናችሁ ሰዎች፣ እናንተ ላይ መጾም ግዴታ ተደርጓል እና ጾም ከናንተ በፊት የነበሩትን ላይ ግዴታ እንደተደረገ እናንተ ላይም ግዴታ ነው። ይሄ ደግሞ ምክንያቱም አላህን እንድትፈሩ እንድትታዘዙ፣ ደሃን እንድታሳውሱት፣ ችግርን እንድታውቁት ወደ አላህ ስትራቡ ሞር እንድትቀርቡ ወደ አላህ ለመቅረብ ነው። በአጠቃላይ የተደረገ ማለት ነው። ምክንያቱም ሁሉ ጊዜ ሰው ተደስቶ መኖር አይችልም። ማለት ከሁሉ ነገር ራስህን መከላከል ነው። ስለዚህ ራስህን ችግር ማስተማር ማለት ነው። ለጾም ብዙ አድቫንቴጅ አለ። አንደኛው ስለ ደሀ ታስታውሳለህ። ሁለተኛው ለጤንነቴ ጥሩ ነው። ዋነኛው ወደ አላህ ሞር ትቀርባለህ። ይሄ ነው ዋጅብ የተደረገ ግዴታ የተደረገው ማለት ነው። እኛ ብቻ ላይ ሳይሆን ከእኛ በፊት የነበሩ ላይም ግዴታ እንደነበረ እኛ ላይም ግዴታ ሆነ ማለት ነው። የረምዳን ጾምን የሚጾሙ ሁሉም የእስልምና ተከታዮች ናቸው ወይስ ጾሙን የሚፈቀድላቸውና የማይፈቀድላቸው ወይም ግድ የሚሰኙና የማይሰኙ አሉ? ሁሉ ሰው መጾም አለበት እድሜው የተወሰነ ሲደርስ ወደ አስራ አራት ወይም አስራ አምስት ሲደርስ ማለት ነው። ሁሉ ሰው መጾም አለበት፣ ምንም ልዩነት የለም። ግን ሰው ከታመመ ይፈቀድለታል ማፍጠር። ካረጀ ሰውየው ለማፍጠር ይፈቀድለታል። ሴት ልጅ እርጉዝ ከሆነች ወይም ጡት የምታጠባ ከሆነ ማፍጠር ይፈቀድላታል፣ ጾሙን ብሬክ ማድረግ። ሰውየው እየተሳፈረ ከሆነ ረዥም ጉዞ ብሬክ ማድረግ ይፈቀድላቸዋል። እነዚህ እንደዚህ፣ ግን ሁሉ ላይ ግዴታ ነው ማንኛውም ላይ። እነዛም የተፈቀደላቸው ያን ክራይቴሪያ አለ ያን ካሟሉ ይፈቀድላቸዋል። ረመዳን ጾም ወቅት ጾመኞች ምን ምን ነገሮችን ነው ማድረግ የሚፈቀድላቸው እና የማይፈቀድላቸው ነገሮች? በረመዳን ጾም ወቅት ጾሙ ላይ መብላት አይፈቀድም፣ መጠጣት አይፈቀድም፣ መጥፎ ነገር መናገር አይፈቀድም፣ ባልና ሚስት መገናኘት አይፈቀድም። ቀን ቀን ማለት ነው እና ከጧት ጀምሮ ፋጅር ደም ማለት ነው። ከዛ ጀምሮ ሳን ሴት እስከሚሆን ድረስ ምንም ነገር አይፈቀድም። ስለዚህ እነዚህ ሁሉ ነገር እየተከለከልን ነው። ምንም ውሃ እንኳን መቅበስ አትችልም። መድኃኒት መውሰድ አትችልም። ኤክሴፕት በጣም የታመምክ ከሆነ አፍጥራህ መድኃኒቱን ትወስዳለ ታበላለ፣ ወይም ሌላ ጊዜ ትጾማለ ወይም ደሀ ታበላለ። ያው ምርጫውን ስለዚህ ከእንደዚህ በሙሉ ተከልክለናል ከሁሉ ነገር ጾሙ በሚፈጠርበት ወቅት ለየት ያሉ ምግቦች አሉ ወይስ ሁሉም አይነት ምግብ ነው? በአዘቦቱ ቀን ከሚበላው በጾም መፍቻ ወቅት የሚበሉ ምግቦች የተለዩ የሚዘጋጁ አሉ ለጾሙ ሲባል ኢስላም ክል የለም። ኢስላም ክል ያለው በእስልምና መሰረት ከሄድን ማለት ነው ወደ ባህሉን እመጣለሁ እንመጣለሁ። በእስልምና መንሸን የተደረገ ከነቢዩ መሐመድ አለይሂ ሰላቱ ሰላም እናንተ ስታፈጥሩ ካገኛችሁት በተምር አፍጥሩ አሉ። በአንድ ተምር ካላችሁ ደግሞ በሶስት ወይም እስከ አምስት መሄድ ትችላለህ እና በኦድ ነምበር ማለት ነው። ሌላ ከሌለህ ደግሞ በውሃ አፍጥሩ ነው ያሉት። ሌላ ምግብ ደግሞ መንሸን የተደረገ ነገር የለም። በባህል መሰረት ግን ሁሉም የባህሉን ተከትሎ የሚያዘጋጅ ነገር አለ። ያ የባህል ነው እንጂ የሃይማኖት አይደለም። በሃይማኖት የተነገረን ተምርና ውሃ ነው። ቴምሩን በሚበላበት ወቅት አሁን እንዳነሱት ጎዶሎ በሆኑ ቁጥሮች አንድ፣ ሶስት ወይም አምስት ብለዋል። ይሄ በጎዶሎ ቁጥር የሆነበት ምክንያት ምንድን ነው? የአላህ ስም ዘጠና ዘጠኝ ስለሆነ ነው። እነላህ ውትሩን አላህ ኦድስ ነው። ዘጠና ዘጠኝ እሱ ጋር ማንም እንትና ሼር የሚያደርግ የለም። ይሕቡል ውትራ ውትር ይወዳል ብሎ ያኒ ኦት ሲሆነና ነምበር አላህ ይወዳል ብሎ ነብዩ መሐመድ አለይሂ ሰላም ስለነገሩን በዛ መሰረት ነው። የዘንድሮው ረመዳን ጾም የኮሮና ቫይረስ ወረርሽኝ በተስፋፋበት ወቅት ነው። በመላው ዓለም አውስትራሊያን ኢትዮጵያንም አክሎ እንደዚሁ የዘንድሮውን በኮሮና ቫይረስ ሰፍኖ ባለበት ወቅት መስጊድ መሄድ አይቻልም። ቤተሰብ ውስጥም ከቤተሰብ ውጪ ሌሎች ሰዎች መሰባሰብ በማይቻልበት ሁኔታ እንደምን ጾሙን እየጾማችሁና እየፈጠራችሁ ነው ያላችሁት? የዘንድሮን ጾም በማፍጠሪም ሆነ በጸሎቲም ሆነ ለየት ያለ ነው። ዘንድሮ ሁላችን እናውቃለን ያ መሰባሰብ አይፈቀድም። ለጾከ ቤት ውስጥም እንግዳ ጠርተህ ወይም ተጠርተህ መሄድ አትችልም። አሁን ዘንድሮ እንግዲህ በስፔሻል ወይ እያሳለፍን ነው። አንደኛው የዘንድሮ ነገር እንደ ስፔሻል እያየ ነው ነው ለትልቅ ትምህርት ነው። አላሁ ስብሃነ ወተዓላ መስጂዶቹ እንዲዘጉ አደረገ፣ ቤተክርስቲያኖች እንዲዘጉ አደረገ። ይሄ ለምክንያቱ ነው። እና ሞስት ፓወርፉል የሆኑት ኢን ደ ወርልድ ቀላል በሽታ መከላከል ማልቻሉ እግዚአብሔር ይሄን ጥንካሬውን ላሳየን። እነ በቁርአን እንደነገረን ሁመን ቢይንግ የፈለጋችሁ ነገር ቢታደርጉት ከኔ አታመልጡም ብሎናል። ይሄን ለማሳየት ያመጣ ስለሆነ በሃይማኖታችን ሙሉ በሙሉ ተቀብለነዋል። በትክክለኛው አላህ ባዘዘን መሰረት ነቢዩ መሐመድ አለ ሰላት ሰላም ባዘዙን መሰረት ጥንቃቄው እያደረግነ ነው። አሁን ኮሮና ቫይረስ ተብሎ የመጣው አድቫይስ ከዶክተሮች ከምንም መጽሐፋችን ውስጥ ያለ ናቸው። ሁሉ ነገር አንድ በሽታ ከመጣ አንድ ቦታው እንዳትገቡ እዛ ውስጥ ካላችሁ ደግሞ እንዳትወጡ ብሎናል ነቢዩ መሐመድ አለ ሰላት ሰላም። እጃችሁም ታጠቡ ደግሞ አምስት ጊዜ ግዴታ መታጠብ አለብን እኛ ውዱ ይባላል። እሱን አድርገን በደንብ ታጥባል። ኢቪን ጣቶች መፈልፈል ግዴታ እንደሆነ ነቢዩ መሐመድ አለ ሰላት ሰላም አስተምሮናል። በዛ መሰረት ነው ኮሮና የመጣው ዘንድሮ። ስለዚህ ጾሙን የተመለከተ ከሆነ ምንም ችግር የለም። ምክንያቱም ችግር ሲፈጠር ወደ መስጂድ መሄድ ያለ መሄድ ምንም ችግር የለም። ትክክለኛው ሪወርዱ እናገኛለን ቤት ውስጥ ብንሰግድ ያኔ ጁዒለት ልያል አርዱ ጣሁራ፣ መሬት በሙሉ ጣሃራ ነች። ሰላት የደረሰበት ያለበትን ቦታ ይስገድ ብሎ ነግሮናል። ስለዚህ ተራዊህ ቤት ውስጥ ነው የምንሰግደው፣ ምንም ችግር የለም። በቤተሰብ ጋር ወይም ባልና ምስት ሆኖ መስገድ ይቻላል። ኢፍጣሪም ከሆነ ያለንበት ቦታ እንፈጥራለን ግን፣ ሌላ ማስፈጠር ስለማይቻል ያ ነገር ደግሞ ደሃን አስታውሰን ሞር ወደ ሀገራችን ልከን ሰው እንዲያፈጥር ሪሞት ኤሪያ ያሉ ሰዎች እንዲበሉ መንገድ ላይ የሚኖሩት እንድናበላ፣ ይሄን ለማድረግ ትምህርት አላህ የሰጠን ስለሆነ በደስታ ተቀብሎ ነዋል። ለምን ብዙ ጋይዳንስ ከዚህ የተገኘ ነገር አለ እና ሰው አሁን ልቡን ቅንነቱን ወደ አላህ ተመልሶ ኦንስት ሆነው መስጂድ ያለውም ቤተ ክርስቲያንም ያለው በቅንነት ካሁን በኋላ እንዲሰሩ አላሁ ስብሓናሁ ወተዓላ አደረጋቸው ማለት ነው። ለምን ችግር ሲኖር ወደ መስጊድ ወደ ቤት ክርስቲያን ነበር የሚክደው ያ ነገር እንደዛ ሲሆን ችግሩ ጸሎት ተደርጎ ይነሳል። አሁን ያ እንዳይሆን መስጊድም ተዘጋ፣ ቤት ክርስቲያንም ተዘጋ። ስለዚህ የሃይማኖት መሪዎች ይህም ሆነ ሌላም ሆነ ከዚህ ትልቅ ትምህርት መውሰድ አለብን። ይሄ ነው የተገኘ። ስለዚህ ስለ ጾሙ ምንም ችግር የለም። አሁን በልዩ መልክ እያሳለፍን ነው። አሁን እንዳነሱት ወደ አገር ቤትም ያሉ የተቸገሩ ሰዎችን ለመርዳት እንደዚሁ እገዛ ማድረግ ያስፈልጋል ብለዋል። በምን መልክ ነው አገር ቤት ያሉትን ወገኖች በተለይም በዚህ በኮሮና ቫይረስ ወቅት የእርዳታ ጥሪት ቀርበዋል? በመንግሥትም በኩል እንደዚሁም በቤተ መስጊድ በኩልም እንደዚሁ ጥሪዎች ቀርበዋል። ኢትዮጵያ ውስጥ ባሉ ሃይማኖት መሪዎች ለዛ ምን አይነት ምላሽ እየሰጡ ነው? እዚህ አውስትራሊያ ውስጥ ያሉ ሙስሊም ኢትዮጵያውያን አውስትራሊያን በኤምባሴ የቀረበ አለ እሱም ሪስፖንድ የሚያደርጉ ሰዎች አሉ፣ ግን ሞስትሊ እኛ አሁን ይሄ የተለመደ ስለሆነ ሰው መርዳት በኢንዲቪዲዋል በራሳችን ኦርጋናይዝ አርገን የምናደርግ ነገሮች ናቸው። በሜዲያ መታየት የማይፈልጉ ብዙ ወንድሞቻችን አሉ፣ እህቶቻችን አሉ። ስለዚህ ሰው ይኖረናል፣ እዛ ዌል ኦርጋናይዝድ ብሩ ወደዛ ይላካል። ያ ሰውየው እዛ ያሉትን ሰዎች ቼክ አርጎ ከገቢ የሆነ ቦታ በትክክለኛ እንድሰጠልን እናደርጋለን። አሁን ሞር ጠነከረ እንጂ ድሮም የሚደረግ ነው በየአመቱ የሚደረግ ነገር ነው። ስለዚህ አሁን እኛ በመንግስት ደረጃ ሳይሆን በኢንዲቪዲዋል ደረጃ በራሳችን እዛው ሰው አድርገን በዛ እየረዳናቸው ነው። ምንም ችግር የለም። እዚህ አውስትራሊያ ውስጥስ በምን መልኩ ነው እርዳታዎችን እያደረጋችሁ ያላችሁት? በተለይ እርዳታ ለሚፈልጉ አውስትራሊያ ውስጥ ላሉ ሌላ አካባቢ ለምሳሌ፣ በተለያዩ የእስልምና እምነት ተከታይ ሀገራት ውስጥ በዚህ በኮሮና ቫይረስ የተነሳ ሁሉም ሀገር የዚሁ አይነት የእንቅስቃሴ ገደቦች ስላሉ፣ ምግቦችን አዘጋጅተው በካርቶን ውስጥ አስቀምጠው በየቦታው እየሄዱ የተወሰኑ ሰዎች ምግብ እንደዚሁ ያድላሉ ለችግረኞች የሚፈጥሩበት እዚህ አውስትራሊያ ውስጥስ በምን መልኩ ያንን ተግባር እየከወናችሁ ነው ያላችሁት። እዚህ ኩክ ይደረግና ፓክ ይደረግና፣ አንድ ቮላንቴር የሆኑ ልጆች አሉ። እነሱ ይዞ ይዞራሉ ዶር ቱ ዶር ድሮፕ አድርጎ ይመለሳሉ። እንደዚህ ነው። እዚህ ብዙም የለም። ያው እንግዲህ አሮግቶች ምናምን አሉ፣ ኩክ ማድረግ የማይችሉ ሰዎች አሉ። ለነሱ ለነሱ በመኪና ያደርሳሉ ልጆች። የዘንድሮን በተለይም ከኮሮና ቫይረስ ጋር በተያያዘ መልኩ የረመዳን ጾም እየተጾመ ባለበት ወቅት የእርሶ መልእክት ምን ይሆናል? በአውስትራሊያም ሆነ አገር ቤትም ሆነ በመላው ዓለም ተበትኖ ላሉ ሙስሊም ወገኖች፣ ኮሮና ቫይረስ የሙስሊም ብቻ ሳይሆን መላው ዓለም ስለሆነ አዘ ሁማኒቲ እያሳየን ነው። ይሄ ምልክት እና ከሃይማኖት በፊት ሁማን ቢንግ ሰዎች ነን። አሁን ይሄ መላው ዓለም ላይ ሰዎች ላይ የደረሰ ስለሆነ ለሁላችን የሙስሊሞችም ሆነ ይሄ በሌላም እምነት ክርስቲያንም ሆነ በሌላም እምነትም ካላቸው አሁን ሁላችን በሃይማኖታችን መሰረት አላህ ስብሓን ወተዓላ ባወረደ መሰረት በባይብልም ሆነ በቁርአንም ሆነ በጎስበልም ሆነ ወደዛው ተመልሰን በቅንነት ጸሎት ማድረግ ይሄ ደግሞ ፊትና እችን ቴስት አላህ ሊያደርግን ነው። ወለኑሪቅ እነሆን ምን አልዓዛብ እልዐድ ነው ትንሻን ችግር እናቀምሳቸዋለን ብሏል በቁርአን እንዲመለሱ ነው። ያ ነገር እንዲመለሱ ሁላችን ወደ አላህ ተመልሰን፣ እኔ ቤት ክርስትያኑ፣ መስጊድም እየተዘጋብን ገብተን ጸሎት እንዳናደርግ ነው። ለምን ችግሩ ይፈታ ነበር እዛ ገብተን ቢደረግ፣ ያም ደግሞ በጭንነት ውስጥ ያለን በትክክለኛ ብንሰራ አይዘጋብንም ነበር እግዚአብሔር ይህችን አውቀን ሙስሊምም በደንብ ይጠንክረን። ወደ አላህ ተመልሰን ተውባ ይባላል። ተውባ ማለት ወደ አላህ መመለስ ነው። ከወንጀልህ ይቅርታ ጠይቀህ በትክክለኛ መንገድ ሆንስትሊ ወደ አላህ መመለስ ነው። ስለዚህ ወደ አላህ ተመልሰን ሁላችን፣ ይሄ ትልቅ ትምህርት ሆኖልን ከአሁን በኋላ አላህዬ አትዝጋብን፣ ቤትህን አትዝጋብን ብለን ዱዐ አድርገን በተቻለን መጠን የተቸገረ በሙሉ ረተን ሁሉ ፓወር በአላህ እጅ እንዳለው አውቀን ወደሱ ተመልሰን ለሱ ታዛዥ መሆን አለብን ብዬ በዚህ መልክቴን አስተላልፋለሁ። ኩለ ሰናን ጠይቢን ተቀበል አላሁ ምና ምንኩም ከሁላችን አላህ ይቀበለን። ይሄን በላ አላህ ያንሳ ሁላችን ባለንበት ዱዓናር። በተለየ በተለየ ደግሞ አሁን የተሰጠው ኢንፎርሜሽን በሃይማኖት ትክክል ስለሆነ ሁሉ ነገር ያኔ በተባለ መሰረት መፈጸም ግዴታ እንደሆነ ለሁሉም ማሳወቅ እፈልጋለሁ። ያኒ ዲስተንስም ሆነ ጽዳትም ሆነ ያለ መቀላቀልም ሆነ ይሄ ሁሉ በሃይማኖታችን የታዘዝነ ስለሆነ ይሄን አውቆ ሰው በትክክለኛው መንገድ መተባበር ግዴታ መሆኑን በሃይማኖታችን ግዴታ እንደሆነ ግልጽ ማድረግ እፈልጋለሁ። ይሄ ነው ትልቁ። ማለት ሼክ አብዱራህማን ሀጂ ከቢር በአውስትሬሊያ ኢትዮጵያውያን እስልምና እምነት ተከታዮች መሪ፣ ስለ ቃለ መልልሱ እናመሰግናለን። መልካም ረመዳን። እኔም አመሰግናለሁ። አላህ በረካ ያርጋችሁ። እናንተም እየተባበራችሁ ሁልጊዜ አስታውሳችሁ፣ ይሄም ማድረጋችሁ ትልቅ ነገር ነው። ይሄ የሚያሳየው ምን ያህል ለሀገራችሁና ለወገኖቻችሁ ፊሊንግ እንዳላችሁ ያን ይገልጻል። ይሄ በጣም እኛም እናመሰግናለን። አላህ ይጠብቃችሁ። ሁላችን አላህ ይባረከን። ከማህበረሰብ ለማህበረሰብ